so ሰሜን ሸዋ ዞን የአንጾኪያ ገምዛ ወረዳንና በኦሮሞ ብሔረሰብ አስተዳደር የአርጦማ ፉርሲን ወረዳ በሚያጎራብቱ አገረ ማርያም ማጮራ ቀበሌና ዲምቱ ጨቆርሶ ቀበሌ ላይ በተፈጠረ ግጭት በትንሹ ሁለት ሰዎች ሳይሞቱና አምስት የሚደርሱ ሳይቆስሉ እንዳልቀሩ ከስፍራዎቹ የደረሰን መረጃ ያመለክታል። ለግጭቱ ምክንያት አንዱ ሌላውን ተጠያቂ እያደረገ ነው ይላል የመስፍን ማራጌ ተከታዩ ዘገባ። በአንጾኪያ ገምዛ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ጌትነት ባህሩ እንዳስረዱት ትናንት ከቀኑ አስራ አንድ ሰዓት ገደማ የተቀሰቀሰው ግጭት ለሰዎች ሞት፣ አካል ጉዳትና ለምርት ውድመት ምክንያት ሆኗል። ከቀበሌው ስፋት አንጻር የደረሰውን ጉዳት በዝርዝር ለማወቅ ጊዜ ይጠይቃል ብለዋል። ኃላፊው በአሁኑ ሰዓት በአካባቢዎቹ አንጻራዊ ሰላም ቢኖርም ከሁለቱም ወገን መፋጠጡ እንዳል አልጠበቁም። እስከ ዛሬም በሁለቱ አካባቢዎች አልፎ አልፎ ግጭት ቢኖርም ከቅርብ ጊዜያት ወዲህ የታጠቃ ኃይል መኖሩ ችግሩን አባብሶ ታልባይ ናቸው። እስከዛሬ በነበሩ ግጭቶች አይነት አይደለም ግጭቱ አነሳስ ከዛሬ አሁን በሰብልም በዛው በከብትም የተለቀቀ እንደዚህ አይነት ግጭቶች ይወራሉ። ይሄ ግን በደንብ የተደራጀ ኃይል የገባበት ነው። ምንም የምናልባብሰው ነገር ስለማይሆን ማለት ነው። ጥቃቱንም የሰነዘሩት ከአርጡማ ፎርሲ አካባቢ የመጡ ታጣቂዎች ናቸው ይላሉ። በአንጻሩ የአርጡማ ፎርሲ ወረዳ አስተዳዳሪ አህመድ ኢብራሂም ጥቃቱን የሰነዘሩትም ሆነ የጀመሩት ከሰሜን ሸው አካባቢ የመጡ ታጣቂዎች ናቸው ብለዋል። መገናኛ ብዙኃን በርቀት ሳይሆን በአካል በመገኘት እውነቱን ማረጋገጥ ይችላሉ ሲሉም አክለው አብራርተዋል። እዚ ሁናቱ የናክል ግልጽ ስለማይሆንላችሁ እንደ ሚዲያ ምንጭ ብላቸው ማጥናትም እውነታውን መገምገምም ማየትም ስለምትችሉ ማጣራትና ከዛ በኋላ ለህዝብ ማሳወቅ ነው የሚሻለ። አስተዳዳሪው ግጭቱ በሽንኩርት መሰብሰብ ሰበብ የተነሳ ነው ቢባልም ተጨማሪ ምርመራ እንደሚያስፈልገው አስረድተዋል። የሀገር ማርያም ማጨራ ቀበሌ ሊቀመንበር ግርማ በለጠ በሚያስተዳድሩት ቀበሌ ውስጥ የሽንኩርት ምርት ያመረተ የዲም ቱጨ ቆርሶ አርሶ አደር ያመረተውን ሽንኩርት ከሰበሰበ በኋላ ከአርጡማ ፎርስ የመጡ ታጣቂዎች ተኩስ ከፍተዋል ነው የሚሉት። እኛ ምድር ላይ የእኛ ቀበሌ ኗሪ የሆነ እነሱ ጋር ገባር የሆነ ሽንኩርት የተከለ ሰው አለ። ፍቀዱልን እናውጣ አሉን። እንዲያወጡ ፈቀድን። ድጋፍ ሰጠ። ያው ንብረቱን ቆርጠው ሽንኩርቱን ከወሰዱ በኋላ ክስተቱን ከሰቱ። በቃ ዘው አለው አርሶ አደር ላይ ሀብት የሚያግደው ሽንኩርት የሚያጠጣው ላይ ህዝቡ ላይ ያው ችግር ፈጥረው ወጡ። እስካሁንም ሁለት ሰዎች ሲሞቱ ሁለት ሰዎች ቆስለው ወደ ሕክምና መላካቸውን ገልጸዋል። ስማቸውን ለመግለጽ ተስማምተው ኋላ እንዳይጠቀስ ያሳሰቡት የዲምቱ ጨቆርሶ ቀበሌ አመራር ግን በተሰነዘረብን ጥቃት ሽንኩርት ሲነቅሎ የነበሩ የዲምቱ ጨቆርሶ ሶስት ሰዎች የመቁሰል ጉዳት ደርሶባቸዋል ብለዋል። እኛ ሰላም ፈላጊ ነበር አርሶ እርሷ አደር ነን፣ በራሰው ቤተሰብ አሳዳጊ ነው። እነዚህ አርሶ አደሮች ሽንኩርታቸውንም በሰላም እንድቅ እንድነቅሉ ጠዋትም ከቀበሌ አመራሮች የተነጋግረን ነው በፌዴራል ፖሊስ ጋር ሄደን ተነጋግረን ነው የሄድነው ከነሱ ከንሱ አመራሮች ጋር አገናኝተውን በአስራ አንድ ሰዓት አካባቢ እነሱ ላይ ሄደው እርሻቸው ላይ ነው ልዙ ሰዎች የቆሰሉት። ችግሩ የተፈጠረው ማጨራ ቀበሌ ላይ በመሆኑ ጥቃቱን የሰነዘሩት ከአርጡማ ፎርሲ አካባቢ የመጡ ታጣቂዎች ናቸው ሲሉ አቶ ግርማ በበኩላቸው ይከሳሉ። ላይ ላይ ነው ያለው ብሎ ወሰኑን አጣርቶ እዛ ወሰን ላይ አልፎ የገባውን እርምጃ እስካልወሰደ ድረስ በአማራም ሆነ በኦሮሞ ብዙም ነገር ጣራትና ማስወገድ አልተቻለም። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገርና የኦሮሚያ ክልላቻቸው ሽመለስ አብዲሳ በጋራ የሚመሩት የሁለቱ ክልሎች ከፍተኛ አመራሮች ውይይት እያደረጉ መሆኑ ታውቋል። በሁለቱ ክልሎች የሚፈጠሩ የጸጥታ ችግሮችን በጋራ ለመፍታት ያስችላል የተባለለት ውይይት የጸጥታ ችግሮችን ተከትሎ የሚደርሰውን የንጹሀን መፈናቀል በፍጥነት ማስቆም የተፈናቀሉትን ቀያቸው መመለስና ማቋቋም፣ የግጭት ጠንሳሽና ተዋናዮች ላይ ተገቢውን እርምጃ መውሰድ፣ በክልሎች ውስጥ ዘላቂ ሰላም ማስፈን የሚሉትን በማንሳት እንደሚመክር ፋና ብሮድካስቲንግ ኮርፖሬት ዘግበዋል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ ከደሴ